የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ¶¶ <Sess> አንድ በአጠቃላይ ላለፉት ሀያ ሰባት ዓመታት ለዲሞክራሲ የተደረገውን ትግል እውቅና ለመስጠት በዛ የተከፈለው መስዋዕትነት እኔ በዛ ሂደት ውስጥ ከሳተፉ ሰዎች መካከል አንዱ ስለሆነ በእኔ በኩል እውቅና ለመስጠት፣ በሌላ በኩል ደግሞ ይሄ ወደፊት ያለው ሀገራችን ዲሞክራሲያዊ ሀገር ሆና ማየት የሚፈልግ ራእይ ለመግለጽ ነው እና ሁለት ገጽታል። የጋዜጠኞች የጠረጴዛ ዙሪያ ውይይት ዛሬም ይኖረናል። የጋዜጠኝነትና የንግግር ነጻነት በኢትዮጵያ ከእስክንድር ነጋ ጋር ካደረግነው ውይይት የቀነጨብ ነው። እንደው ያደመጣችሁትን ለዝርዝሩ አብራችሁን ትቆዩ ዘንድ በክብር እንጋብዛለን። ጎንደር አግረስ ኮቃ አስቱጦ አሁን ኤልሳ መርጌታ እንደ ስራቸው የሚባሉ ሊቅ ነበሩ። አሁን እሳቸው የሉም ብለው ተናገሩ። አባታችን ማንነታቸው ባልታወቁ አምስት ሰዎች ታስኖ እየተወሰደ ጉዳዩ ይመለከተናል ብለን በማሰብ ስለእሳቸው መከታተል ጀመረ። የመጀመሪያው ከአዲስ አበባ ሙሐዘ ጥበባት ዲያቆን ዳንኤል ክብረት፣ ቀጣዩ ጠፎ የተባሉት ሊቅ ልጅ በእርሱ ፈቃድ እንደ ስራቸውና የመጨረሻው ከሰሜን አሜሪካ መልአከ ኤዶም ቀሲስ ኤፍሬም ሸቴ ናቸው። በድንገት ታፍነው ስለተሰወሩት ሊቅ አወያይተናቸዋል። የንጉሥ የአክሊሉ ዝግጅትም በተመደበለት ሰዓት ይቀርባል። ጤና ይስጥልን የተከበራችሁ አድማጮች እንደምን አምሽታችኋል። እሁድ ሰኔ 10 2010 ዓ ም ነው ዛሬ ከራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደንን። ንጉሡ ታምሬ ዝግጅቱን ያቀናብርልናል። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። እንደምን አመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍሳዬ ነኝ። ቦርኖ በተባለችው በሰሜን ምስራቅ ናይጄሪያ በምትገኝ ክፍለ ግዛት አጥፍቶ ጠፊዎች ቢያንስ 31 ሰዎች መግደላቸውን የሀገሪቱ ባለስልጣኖች ገልጸዋል። ፍንዳታው ዛሬ የደረሰው ዳምቧ በተባለች ከተማ መሆኑ ታውቋል። እስካሁን ባለው ጊዜ ኃላፊነት የወሰደ የለም። ነገር ግን ጥቃቱ ቦኮ ሐራም የተባለው ጽንፈኛ ቡድን ተግባር እንደሚመስል ተገልጿል። ቦኮ ሐራም ከ9 ዓመታት በፊት በሰሜን ናይጀሪያ ዓመፅ ከጀመረበት ጊዜ አንስቶ ለ20 ሺህ ሕይወት መጥፋት ተጠያቂ ነው ተብሏል። ጽንፈኛው ቡድን ሙስሊሞች በሚበዙበት ሰሜን ናይጀሪያ ጥብቅ እስላማዊ መንግሥት ለመመስረት ነው አመፅ የሚያካሂደው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኮሪያ ልሳነ ምድርን ከኒውክሌር ነፃ ለማድረግ ዓላማ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ስላደረጉት ስምምነት ዛሬ በአዲስ መልክ ተከላክለዋል። ስምምነቱ ሰሜን ኮሪያ የኒክሌር መሳሪያ ሙከራ ማካሄዱንና ሮኬቶችን በየቦታው ማብረሩን እንድታቆም አድርጓል በማለት ተከራክረዋል። ፕሬዚደንት ትራምፕ እና የሰሜን ኮሪያ መሪ ሲንጋፖር ባካሄዱት የአጭር ጊዜ ንግግር የፈረሙት ውል ሰሜን ኮሪያ ኒክሌር መሳሪያ መስራቱን የምታቆም መሆኗን ለማረጋገጥ የሚያስችል ተጨባጭ ነገር የለውም በሚለው ነቀፌታ ምክንያት ትራምፕ ተበሳጭተዋል። ሁለቱም መሪዎች የፈረሙት ውል ኪም የኮሪያን ልሳኔ ምድር ከኒክሌር መሳሪያ ነጻ የማድረግን ተግባር ፍጻሜ ለማድረስ ያላቸውን ጽኑና የማያወላዳ ቁርጠኛነታቸውን በአዲስ መልክ አረጋግጠዋል ይላል። ይሁንና ከኒክሌር ነጻ የሚደረግበት ጊዜ መቼ እንደሆነ አይገልጽም። የሰሜን ኮሪያ የኒክሌር ጣቢያዎች በነጻ ክፍል ስለሚፈተሹበት ሁኔታም አይገልጽም። አኳሪስ የተባለው ከሊቢያ የተነሱ ፍልሰተኞችን ሕይወት ለማትረፍ የሚንቀሳቀሰው የድንበር አልባ ሐኪሞች መርከብ ዛሬ ስፓኝ ገብቷል። ባለፈው ሳምንት ኢጣሊያና ማልታ አላስገባ ብለውት እንደነበር የሚታወስ ነው። ሁለቱ የኢጣሊያ ጀልባዎችም ከመርከቡ ጋር ሲንቀሳቀሱ ነበር። ዳቲሎ የተባለው ተጨማሪ የአኳሪስ ፍልሰተኞችን የጫነው ጀልባ ዛሬ ማለዳ ስፓኝ ገብቷል። አርኒዮል የተባለው ጀልባ ደግሞ ዛሬ ግባል ተብሎ ይጠበቃል። ፍልሰተኞቹ የተዳከሙ መሆናቸውን የገለጹት የድንበር አልባ ሐኪሞች ቫሌንሲያ ሲገቡ በተለያዩ ቋንቋዎች በተጻፉ እንኳን ደህና ገባችሁ በሚሉ መልእክቶች መልካም አቀባበል ተደርጎላቸዋል። የቫሌንሲያ ባለሥልጣኖች በገለጹት መሠረት ፍልሰተኞቹ አራት መቶ አምሳ ጎልማሳ ወንዶችና ሰማኒያ ሴቶች ይገኙባቸዋል። ከሴቶቹ ሰባቱ ነፍሰ ጡር ናቸው። ከ13 ዓመት ዕድሜ በታች የሆኑ 11 ልጆችም አሉባቸው። አብዛኞቹ ፍልሰተኞች አፍሪካውያን ሲሆኑ ከአፍጋኒስታን፣ ከባንግላዴሽ እና ከፓኪስታን የተሰደዱትንም እንደሚያካትቱ በአጠቃላይ ከ26 ሀገሮች የወጡ መሆናቸውን ድንበር አልባ ሐኪሞች ጠቁመዋል። በምስራቅ አፍጋኒስታን በተፈጸመ የአጥፍቶ ጠፊ ጥቃት ቢያንስ 19 ሰዎች ሕይወታቸውን አጥተዋል። ከ50 በላይ የሚሆኑት ደግሞ ቆስለዋል። ከአንድ ቀን በፊትም በዛኑ ቦታ ላይ ጥቃት ተካሂዷል። ጥቃቱ ኢላማ ያደረገው በአልፍጥር ወቅት ጊዜያዊ የተኩስ ማቆም ስምምነትን ያከብሩ የነበሩ የመንግስት ወታደሮችንና የታሊባን አማጽያንን ነው። የዛሬው ጥቃት የተፈጸመው በናንጋሃር ክፍለ ሀገር መዲና ማዕከላዊ ጀላላባድ ሲሆን የመንግስት መስሪያ ቤቶች ይገኙበታል። የመንግስት ወታደሮችና የታሊባን አማጽያን አንድ ላይ ሆነው ኢድ አል ፈጥርን ያከብሩ እንደነበር ተገልጿል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ወገን የለም። የጤና ጥበቃ ባለሥልጣኖችና የመድን ሠራተኞች የሙታኑ ቁጥር ሊጨምር ይችላል ብለዋል። የግሪስና የማሰዶኒያ የውጭ ጉዳይ ሚኒስትሮች ማሰዶኒያ በሚለው መጠሪያ ላይ ታሪካዊ የቅድሚያ ስምምነት ፈርመዋል። የግሪስ የውጭ ጉዳይ ሚኒስትር ኒኮላስ ካትያስ ና የማሰዶኒያዎቻቸው ኒኮላ ዲሚትሮቭ ሁለቱንም ሀገሮች በሚያዋስነው ድንበር በምትገኘው የፕሬፕሳ ሐይቅ ወረዳ ላይ ነው ዛሬ ስምነቱን የፈረሙት። የግሪስ ጠቅላይ ሚኒስትር አሌክሲ ሲፕራስ እና የማሰዶኒያዎቻቸው ዞራን ዛየፍ በፊርማው ስነ ስርዓት ተገኝተዋል። ዛሬ በተፈረመው ስምነት መሰረት የትንሿ የባልካን ሀገር መጠሪያ ከማሰዶንያ ወደ ሰሜን ማሰዶኒያ ሪፑብሊክ ይለወጣል። ማሴዶኒያ ስሙን ለመለወጥ የተስማማችው የኔቶ ማለት የሰሜን አትላንቲክ አልኪዳን ሀገሮች ድርጅትና የአውሮፓ ህብረት አባል እንዳትሆን ግሪስ ታደርገው የነበረውን ጥረት ለማቆም ከወሰነች በኋላ ነው። የሁለቱም ሀገሮች ምክር ቤቶች ስምምነቱን ማጽደቅ ይኖርባቸዋል። ሂደቱ ወራት ሊፈጅ እንደሚችል ተገልጿል። የቀድሞ ዩጎዝላቪያ ሪፑብሊክና ታሪካዊ ሰሜን ግሪስ መሴዶኒያ እንደ አውሮፓ አቆጣጠር በ1991 ዓ ም ሉዓላዊ ሀገር ከሆነችበት ጊዜ አንስቶ ሲነታረኩ ቆይተዋል። አድማጮች የምሽት ዜናችን እዚህ ላይ አበቃ። ይህ የራዲዮ መጽሔት ዝግጅት ነው። እሁድ ሰኔ 10 2010 ዓ ም በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ አዳምን ፍለጋ ለምን ታማኛለህ እያልከኝ ክፉ ናት አጥንቴም ካጥንትህ ሥጋዬም ሥጋህ ናት መስክርልኝ እንጂ እውነቱን ከሰው ፊት እኔን ወስዶ ካንተ ነፍሴን ሲያበጃጃት ሥጋና አጥንት እንጂ ገንዘብ አልዶለባት። የሰው ፍቅር ትተህ ገንዘብ ብቻ ስትል ሌሎች በልጠውብህ ዝምድናዬ ሲቀል ትርጉመ ቢስ ካልከው መሆኔን ካንተ ጋር ይብቃኝ እኔም ልሂድ፣ አዳሜን ፍለጋ። ገጣሚዋ አስቴር አበበ ከአትላንታ በአድማጮች ስም አመስግነናል። ይልመድቦ ገጣሚ አስቴር In was in the Tamna, not a Tamna. was not a yeah not america ፈልጌ አስፈልጌ የምሽቱን ቀዳሚ ዜማ ነው። አድማጮች የሰማ ነው። ዳግማዊውን አለቃ ተክሌ መልሱልን በምትለው ሙሐዘ ጥበባት ዲያቆን ዳንኤል ክብረት ባቀረባት ጽሑፍ መነሻነት ወደ መጀመሪያ ውይይት እናልፋለን። ዳግማዊ አለቃ ተክሌ አልክ አዲሱ አዎ፣ አሉላ እንደ አለቃ ገብረሃና ልጅ እንደ አለቃ ተክሌ ታዋቂ የሆኑትን ሊቅ ለመግለጥ ነው መሆኑን። ዳግማዊ አለቃ ተክሌ ማን ናቸው? መምህር እንደ ስራቸው አግማሴ ይባላሉ። እሺ። አለቃ ተክሌ አባታቸው አለቃ ገብረሐና ያወጡትን ዝማሜ የበለጠ አስፍተውና አሳምረው ያቆዩ ሲሆኑ፣ እኒህ መምህር እንደ ስራቸው ደግሞ ለየት ያለ ቅላጼና ዘይቤ ውበትም፣ የዜማ ውበት ካፍንጫው ነው ከአይኑ እንዳትለኝ እንጂ ያን ውበት ሁሉ ጨምረውበት የራሳቸውን ምልክትም አክለውበት አራቀውታል ነው የሚባለው። በዚህ ምክንያት ዳግማዊ ተክሌ የሚል ስያሜ የተሰጣቸው ከአለቃ ተክሌ በኋላም ዝማሜውን እንደ መሪጌታ እንደ ስራቸው የሚያሳምረው፣ የሚያዜመው፣ የሚዘመው አልተገኘም ነው የሚባለው። ውበቱ የሚታይ መሰለኛ አዲሱ ከአገላለጽ እና ማን ወስዷቸው ነው መሐዘ ጠበባት ዲያቆን ዳንኤል እንግዲህ ራሱ ይናገር። ከተወሰኑ ዓመታት በፊት አንድ መጽሐፍ እዛ ጎንደር ሳስመርቅ የጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳዕ መሪጌታ እንደ ስራቸው የሚባሉ ሊቅ ነበሩ ወደፊት እንደው ይሄ አቋቋሙ ሊጠፋ ይችላል ብለው ብዙ ካሴት አስቀድሰው ነበረ። ግን ምን ዋጋ አለው አሁን እሳቸው የለውም ብለው ተናገሩ። በዛ ደረጃ የተናገሩላቸው ሊቅ ማን ናቸው ብዬ የተወሰኑ ሰዎች ስጠይቅ፣ አዎ ድሮ ነበሩ፣ አሁን እንኳን የሉም፣ በህይወት የሉም የሚል ድምዳሜ ላይ ነው ብዙዎቹ የደረሱት። በኋላ ግን በህይወት መኖራቸውን አንዳንድ ሰዎች መናገር ጀመሩ። አይተናቸዋል፣ እሳቸው የታሰሩበት ጋር ነበርን፣ ወይም ከእሳቸው ጋር ግንኙነት ያላቸውን ሰዎች አግኝተናል የሚሉ መረጃዎች ሲሰማ እንግዲህ እንቅስቃሴዎች ተጀመሩ። ትልቁ ችግሩ በህግ ተፈርዶባቸው የተያዙና የታሰሩ ሰዎች ስላልሆኑ ሁለት ችግር ይገጥማቸዋል። አንደኛ የታሰሩበት ቦታ አለመታወቅ፣ የት ነው የታሰሩት? ማን ነው ሲያሰራቸው? ከአቃቤ ህግ ጀምሮ እስከ ፖሊስ፣ ሌሎችም ቦታ የነበሩ ሰዎችን ለማጠያየቅ ተሞክሯል። ተይዘው እንደተወሰዱ ነው እንጂ የሚያውቁት። ማን ነው የያዛቸው? ተይዘው ወዴት ነው የተወሰዱት የሚለው አይታወቅም። እስካሁንም እዚህ ቦታ አሉ የሚል ጥርጣሬ ከአንዳንድ ሰዎች የተገኘ ነው እንጂ በእርግጠኝነት በእጅ ለመጨበጥ አልተቻለም። ስለዚህ ነው አሁን ጉዳዩን ወደ መንግሥት ወስዶ የመንግስት ድጋፍ እንዲያገኝና መንግስት ባለው መዋቅር በእነዚህ እስር ቤቶች ውስጥ ሁሉ እንዲፈለጉ ተፈልገውም ነጻ እንዲወጡ ግፊት እየተደረገ ያለ ከዚያ አሳዲሱ ከዚያ በቅርቡ የተቋቋመው በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ማህበረ ካህናትም ገባበት የህዝብ ግንኙነት ክፍሉ መልአከ ኤዶም ቀሴ ሴፍሬ ምሸቴ ነግረውኛል። ለሀያ አራት ዓመታት በታሰሩት ሊቅ ጉዳይ መጀመሪያ መረጃውን ያገኘ ነው ወንድማችን ዲያቆን ዳንኤል ክብረት ተጻፈው እና ጋዜጠኛ ጌታቸው ሽፈራው ስለሳቸው ዝርዝር ጉዳዮች ካወጡ በኋላ በሁለቱ መነሻነት ነው ስለ ጉዳዩ ያወቅ ነው። ከዛም ቤተሰቦቻቸውን ለማግኘት ሞከርን፣ አገኘን። በዛ መነሻነት እንደ ኢትዮጵያዊም እንደ አንድ የቤተ ክርስቲያን አገልጋይም ጉዳዩ ይመለከተናል ብለን በማሰብ ስለሳቸው መከታተል ጀመርን። ስለ እሳቸው መጀመሪያ ይሰማ የነበረበት ጊዜ እስር ቤት ከገቡ በኋላ ባገኙት አጋጣሚ የጻፏቸውን ደብዳቤዎች ስለ ራሳቸው እስር ሁኔታ የገለጹበትን በእጃቸው የተጻፈ ቶርች የተደረጉበትን ጭምር ሳይቀር የታመሙበትን፣ ስለ ቤተሰባቸው ያላቸውን ጭንቀት፣ ቤተሰባቸው በተለይ ባለቤታቸው በጸሎት እንዲያስቧቸው በሕይወት እንኳን ያለሽ አይመስለኝም ብለው ለምን እንደዛ እንዳሉ እሳቸው ሲወጡ የሚናገሩት ሊሆን ይችላል። በእርግጥ ግን ቤተሰባቸው ምናልባት እንደተበተነ አይነት ስሜት ምናልባት የተቸገሩበት ነገር ደግሞ ቢኖር እሳቸው ያስቀመጡት ትንሽ ገንዘብ ነገር እዚህ እዚህ ቦታ አለና ከዚህ ቦታ ወስደሽ እንደዚህ የሚል በኋላ ላይም ደግሞ እንዳመማቸው እና እንደው እባክሽ ሶስት ብር ካለሽ እንደው ፈልገሽ ላኪልኝ ያሉበትን እጅግ በጣም ልብ የሚነካ ደብዳቤ ይሄን ይሄን ነው እንግዲህ ያገኘ ነው። ጤናቸው አሁን በምን ሁኔታ ላይ ይገኛል አሏችሁ? ቤተሰቦቹ ከታሰሩበት ጊዜ ጀምሮ ማንም የቤተሰብ አባል አግኝቷቸው አያውቅም። ከቤተሰባቸው ጋር ላለፉት ሀያ አራት አመታት አልተገናኘሁም፣ ግን ስለ እሳቸው ለመጨረሻ ጊዜ የቤተሰባቸው ድምፅ የሰማው የዛሬ አመት አካባቢ ነው በሁለት ሺ ዘጠኝ እንደሆነ ልጃቸው ነግሮናል። ሄዶ አንድ ሰው እንዳያቸው ከዛ በኋላ መልእክት ይዞ መጥቶ ግን ቤተሰባቸው ያሉበትን ቦታ ስላላወቁ ደብረ ታቦር ስለመሰሏቸው እዚያ ፈልገው እንዳጧቸው እና እንግዲህ እስከ ሁለት ሺህ አስር ድረስ ያ መልእክት እንኳን ለቤተሰባቸው አልደረሰም ነበረ። ግን ቢያንስ ባለፈው አንድ አመት ውስጥ ያያቸው ሰው በትክክል አለ ማለት ነው። አላረጋገጥንም እንጂ በቅርቡም በዚህ በወራት እድሜ ውስጥ እንደዚሁ በስራ ጉዳይ ወደዛ ቦታ የሄዱ ሰዎች እንዳዩቸው፣ ያዩቸው ሰዎች አላወቋቸውም። እሳቸው ናቸው እነዚህን ሰዎች ያወቋቸው እና እገሌ ነኝ እንዳሏቸው ይሄ መረጃ አለን አሉላ። የሚገርም ታሪክ ነው ግን ማን ለምን አሰራቸው እኒህን ሰው? እውነት ነው አዲሱ? ለመሆኑ ዛሬ የት ነው ያሉት? ምን ጥፋት ቢፈጽሙ ነው አንድን ካህን ሀያ አራት ዓመት ሙሉ ድራሹን አጥፍቶ ማሰር ወይም መደበቅ ከቤተሰብ ምንም አላገኘህም? አዲሱ የጤና ባለሙያ የሆነውን ነርስ ነኝ ብሎኛል። ስድስተኛ ወንድ ልጅ በእርሱ ፈቃድ እንደ ሥራቸውን አግኝቼ አነጋግሬዋለሁ። ያሉበትን ቦታ የጤንነታቸውን ሁኔታ ስተናገረ ምን አለ? ከራሱን እስማ መልካም አባታችን ከአስራ ዘጠኝ ሰማንያ ስድስት ዓመተ ምህረት ጀምሮ ተገናኝተናል። ላውቀን በወቅቱ አራት አመት ህጻለኝ፣ ምናልባትም ሽ ትንሽ ትንሽ ነው እንጂ ብዙም አላውቀውም። አሁን ዝም ብለው የሚታይ ነገር አለው አልፎ እንደሚሄድ አይነት ነገር ትንሽ ሰው ይታየኛል እንጂ እሱን አላውቀውም። ታሪኩን ግን በደንብ እናቴን ጠይቄ፣ ትልቅ እህቴን ጠይቄ፣ በወቅቱ የነበሩ ጓደኞችን ጠይቄ አንዳንዱ መረጃዎችንም መረጃዎችን ማገናብቼ ማወቅ ችያለሁ እና ባጠናውት መሰረት ግን ለመናገር አይከብደኝም። ምንድን ነው እሱ መነሻው? ማን ወሰዳቸው? የት ሄዱ? ለምን ታሰሩ? በአንተ የተገነዘብከ የተረዳኸው ምንድን ነው? እንግዲህ ከታሰረ በኋላ ታስሮ የላከው ደብዳቤ ከኛ ከእጃችን ይገኛል አጠቃላይ ለምን እንደታሰረ እንዴት እንደታሰረ ዘርዘር አድርጎ እዛ እስር ቤቱ ነው የላከው ደብዳቤ ይገልጻል። እሱም እንደሚለው አስራ ዘጠኝ ሰማንያ ስድስት ዓመተ ምህረት አስራ አንድ ሰዓት ከሰላሳ አምስት አካባቢ ከስራው ቆይቶ ሲመለስ የት ነበር የሚሰሩት? ወላጅ አባት ፈቃዱ የኪራይ ቤቶች አስተዳደር አሁን የቤቶች ልማት አስተዳደር ተብሎ በኪቢያድ ነው የሚባለው። እሺ፣ የዛ የአስተዳደር ክፍል ሀላፊ ነበረ። ማንነታቸው ባልታወቁ አምስት ሰዎች ታስኖ እንደተወሰደ ና አሁን ጎንደር በተለምዶ ራስ ግንብ ወይም ቤተ መንግስት በሚባለው አንደርግራውንድ ውስጥ ከመሬት በታች በሆነ ክፍል ውስጥ እንደሚገኝ በወቅቱም እንደተደበደበ እንደቆሰለ ሰውነቱ። ይህን ደብዳቤ ከታሰረ ከአንድ ወር በኋላ ነው ጽፎ ለኛ የደረሰን። እዛው ደብዳቤው ላይ ግን ተንተና አድርጎ ለምን እንደተያዘ ምክንያቶችንም ጠቅሷል። የሆነውን ሁሉ ጠቅሷል። ከዛም ያው እንደተያዘ ደብዳቤውም ላይ ዘርዘር አድርጎ አስቀምጦታል። አንደኛ የመዓድ አባልነህ የሚል ነው። ሁለተኛ አንድ የደርግ ጀነራል ነበረ መሰለኝ ኃይል የመለሰ የሚባል እሱን ቆስሎ አሳክመሀል የሚል ነው። በእነዚህ ምክንያቶች አስረውኛል፣ ደብደበውኛል። ቁስሌ የተወሰነ የማገገም ስሜት አለው፣ ግን በእነዚህ ምክንያቶች ነው የታሰርኩ ብሎ ለቤተሰብ መልዕክት አስተላልፏል። በወቅቱ እናቴ አራስ ነበረች። አሁን እኛ ምንድን ነው የመአድና የደርግን ባለስልጣን አሳክመሀል የሚል ነው። የሚያስከስስም የሚያስቀጣም የሚያሳስርም ከሆነ በወቅቱ ያሉት ኃላፊዎች ነበሩ። እነሱ ተጠይቆ ያለበት ችግር ታይቶ ይጠየቅ ከሆነ በፍር ሰብ ሲጠይቅ የሚታሰር ከሆነ ይታሰር፣ እኛ ቤተሰቦቹ ግን ማወቅ አለብን ብለው እናቴም ትልቅ እህቴም በተደጋጋሚ ብዙ ጊዜ ጥረት አድርገው ነበር። በቃ አሁን ሁኔታዎቹ እየተጣሩ ነው፣ በቅርቡ ይፈታል፣ ምንም የተገኘበት ነገር የለም እየተባለ ከዛ በኋላ የአዲስ አመት ይፈታል፣ የመስቀል ይፈታል ያሉ ብዙ ጊዜ ያለፈ፣ ደብዛውም በዛው ጠፍቶ ቀረ። እናንተም እንቅስቃሴ ተዋችሁ። ከዛ በኋላ ቅድም እንደነገርኩ እናቴ ሰራ ሴት ነው የወጣችሁና ብዙም ጠንከር አላለችም። ያም ሆኖ ግን ትልቅ እህቴን ቤት ልጆችን እኛን እየተንከባከበችን እናቴ ጎንደር ከተማ ላይ የነበሩት የአስተዳደ የፖለቲካ ዘርፍ ኃላፊ ምን ተደጋጋሚ እየሄደች ተጠይቅ ነበር። ያን ያህል ግን ለእሷ ምንም መልስ አልሰጧትም። ትክክልም ሊያስተናግዷት አልቻለም። በየደረጃው ከከተማው ጀምሮ ከክልል እስከ ጠቅላይ ሚኒስትሩ ቢሮ ድረስ ጥያቄዎችን በየደረጃ አቅርባለች። ምላሽም አልተሰጣትም። በትክክልም አላስተናግዷትም። ሞተም አላሏትም፣ አለም አላሏትም በሕይወት። በእነዚህ ሁኔታዎች ላይ ምንድን ነው አንዳንዶቹ እዛው በወቅቱ የነበሩ ሰዎች እንደው ልጆች እንደምዝብለሽ አታሳድግ እንደውም አንች በአንች ላይ ሌላ ችግር ይፈጠርና ብለው እንደ ማስፈራራት አይነት ሲያደርጓት፣ እነዚህ ቤት ውስጥ ያሉት ዘጠኝ ልጆች ተበትነው ሜዳ ላይ ከሚቀሩ ልጆችን ባሳድግ ይሻላል ብላ እሷን ነገሩን መጣ ትተዋለች ማለት ነው። ከዛ በኋላ ግን ያው በጉዳዩ ላይ ምንም የተሄደበት ነገር የለም። ግን በወቅቱ የነበሩ አንደኛ የቅርብ ዘመድ ነበር፣ እሱ ብዙ ብዙ ቦታዎች ላይ ጥረት አድርጓል። ግን ያው በወቅቱ ምን ሊያገኝም አልቻለም። ሊያስቀረቡትም አይደለም ገፍቶም ሊያናግሩት ፈቃደኞች አልሆን አሉ። እዚ ከተማ ውስጥ አሉ እዚ ጎንደር ከተማ አሉ። በወቅቱም እናቴ መሬት ወድቃ እምትለምናቸው ጭራሽ ሊያናግሯት አይደለም፣ ከቢሮው እንድትወጣ ነው ያደረጓት በጠባቂዎች አማካኝነት። አሁንም ድረስ አሉ ባለስልጣናት ናቸው፣ ብዙ ከተማው ላይ አንደኛው ግን እዚ ወደ መህላ ከተማ አካባቢ ነው የሚገኙት። ይህንንም ጥያቄ በደንብ በደንብ አልቅሳ ደም አንብታ ነው የጠየቀች፣ ግን ያው ምላሽ አልሰጧትም። እንደውም አስጠንቀቁ ሁሉ ጀመሩ፣ ተጠንቀቂ አንችም ወደ ማለት ሲገቡ ሁለት ሰው ከአንድ ቤት ከሚታጣው አንዱ ይሄድ ብላ ልጆቹ ማሳደግ ምርጫው አደረገችው። ወደ ጠቅላይ ሚኒስትሩ ቢሮ ድረስ ደርሰናል ብለኸኛል። እና ከዛስ የተገኘው መልስ ምን ሆነ? ምንም መልስ የለም። ግን አሁን ከእኔ ጋር እያወራን እስካሁን ሰዓት ድረስ የት እንዳሉ አታውቁም። በህይወት ይኑሩ አይኑሩ። አሁን እንግዲህ በህይወት መኖራቸው እኛ እናውቃለን። የምናውቅባቸውም ሁለት ሶስት ነገሮች አሉ የመጀመሪያው ነገር ቅድም እንደነገርኩህ ይሄ ደብዳቤ አባቴ እስር ቤት ውስጥ ሆኖ የላከው ደብዳቤ። አሁን በህይወት የለችም የቆይ የምትባል ሴት ነበረች። እንደገና ደግሞ የእስር ቤት ጠባቂ ነበር እና ሁለቱ እርስ በርስ ስለሚግባቡ ደብዳቤውንም አባቴ የላከው በዛ በእስር ቤቱ ጠባቂ አማካኝነት ነው። እሱ ዛሬ በህይወት የለም። በእሱ አማካኝነት ደብዳቤው ይደርሰን ነበር ለእናቴ እና ያቺ ጠንካራ ሴት ነበረች። ከእነሱ ጋር ቀስ እያለች እየጠረበች መረጃዎችን ለእናቴ ትነግራት ሰጣት ነበር እና ያም መረጃ በህይወት ይኑር አይኑር እንድታጠራላት እናቴ በላከቻት መሰረት ለማረጋገጥ ይችላለች። በወቅቱም አሁን ልገልጽ ልህ ከማልች ቦታ እንደተዛወረ እስር ቤቱ ከጎንደር ወደዛ ቦታ እንደተዛወረ ለእናቴ ለእናቴ በትክክል እሷ አስረድታታለች። ከዛ በኋላ ያገኙች ሴት ተደጋጋሚ ቦታውን ከነገረቻትም በኋላ በተደጋጋሚ ቤት ድረስ እየመጡ ቦታውን ሳይሳሳቱ ማለት ነው። እኒህ በተደጋጋሚ የሚመጡ ሰዎች ቦታውን ሳይሳሳቱ፣ እዛ ቦታ እኮ አለ እያሉ እንዲሁ ለእናቴ ይነግሯት ነበር። ያ ማረጋገጫ ነው። ወደዛ ሜዳ አልሞከራችሁም? ልመጣበት ነው። እሺ፣ እሺ። ሶስተኛው በጣም አሁን ገፍቶ የመጣው አሁን አባቴ ያለበት የተባለው ቦታ በአካል ያዩት ሰዎች መጥተው ለቤተሰብ እሱም በሕይወት እንዳለ መልእክት እንዲነግርለት መጥቶ ያም ከአባቴ ጋር የተገናኘውን አካል ከኛ ከቤተሰብ ጋር ተገናኝቷል። በሕይወትም እንዳለ አረጋግጧል። በሕይወትም አለ ብሎ እሱ መልእክት ልኳል እና ቀድም ካለኛ እስከ ሶስተኛ የገለጽኳቸው ነገሮች በሙሉ ቦታው ላይ ተመሳሳይ የሆነ ነገር ነው ያላቸው እና በዚህ ምክንያት አልሞተም የሚል ድምዳሜ ውስጥ ገብተናም እንዳልሞተም አረጋግጠናል። ስሙን ልገልጽልህ የማልችለው ቦታ እንዳለን እናውቃለን ብለኛል እና እዛ ለመሄድ ቤተሰቡ አልሞክረም። አሁን ምንድን ነው እኛም አሁን ይህን ጥያቄ በጣም ጎልቶ እንዲወጣ ያደረግንበት ትልቁ ምክንያት የታሰረው ያለ ፍርድ ነው ለሀያ አራት አመት ነው። እኛም አሁን ስናየው በከፍተኛ ወንጀል ሲጠረጠሩ የነበሩ የደርግ ባለስልጣናት የነበሩ በተለያየ መንገድ በመንግስት ስያሜ የተሰጧቸው ትልልቅ ወንጀለኞች ተብለው የተፈረጁትን በሙሉ አሁን ባለው ሁኔታ መንግስት እየፈታ መሆኑን አይተናል። ከዚህ አንጻር የአባቴ ወንጀል እዚህ ግባ የሚባል አይደለም ሲሆን ቀርቦ እንኳን ማስረዳት እንኳን ብ የሚሰጠው እንደ ከሳሾችን ሁሉ አሳሪዎችን ሁሉ ሊያሳፍር የሚችል ሕዝቡን የሚያሳዝን መንግስትን የሚያሳዝን ጉዳይ ነው እና አሁን ባለው ሁኔታ ነገሩ ቢነሳ አባቴም ፍትህ ያገኛል፣ ከእስርም ነጻ ይወጣል። የሚል ትልቅም እምነት አግኝተናል። እናታችንም ካላት መከራ የከተማ ሳደጉ አንጻር ወደ እነዚህ ወደ ፖለቲካው፣ ወደ ተለያየ መንገድ እንዲገፍተን እንድንገባ እሷ ፍላጎት የለ። በቃ እንዲበቃ በቃ ቤተሰባችን እግዚአብሔር ያመጣውን እሱ ራሱ ይመልሰው በሚል ብዙ ጉዳዩ ላይ እኛ ትኩረት እንድንሰጥ አታደርገን ነበር ና በኋላ ግን እኛ እንግዲህ ከሀያ አራት አመት በኋላ ጉዳዩን ጠያቂዎች ነን ተነስተን ባለቤት ሆነናል። እና ጉዳዩ የተነሳበት ትልቁ ምክንያት በተለይ አሁን አዲስ ጠቅላይ ሚኒስትር የጀመሯቸው ነገሮች እንደ ምክንያት ይቆጠሩ እንጂ መረጃዎች ግን ትናንትም ነበሩ። ዛሬ ላይ የመጣው መረጃ ግን ይበልጥ ጎልቶ የወጣና በትክክል መኖር የሚያረጋግጥ ነው። እኒህ መረጃዎችም እሱን በቀላል ለመፍታት ምቹ ናቸው የሚል ነው። ሁ ጉዳዮችን በጣም ደስተን ሄድንባቸው። እንግዲህ እንደነገርከኝ እሳቸው ነበሩ የቤተሰቡ ምሶሶ ማለት ያው በገቢ ረገድ አሁን ቤተሰቡ እንዴት ይኖራል? አንተም ሀያ ሰባት ዓመቴ ነው ብለኸኛል። ምናልባት ስራ ላይ ተሆና ሆን አላውቅም። ማን ነው ቤተሰቡን የሚደጉመው የሚደግፈው? እናቴ በተለይኛ ለማሳደግ ከህቴ ጋር ሆነው ያሳለፉት መከራ ቃላት አይችሉትም። ቤተሰቡ ላይ ዘጠኝ ሰው አለ። እናቴ ምንም የሚላትም በኋላም በተለይ እንደው ወደፊትም እግዚአብሔር ብሎ የምደናኝበት ነገር ይኖራል። በሰፊ የጎንደር ህዝብ የጎንደር ሕዝብ አባቴ ከታሰረ ጀምሮ በተለየ ጊዜ እየመጡ እየጠየቁ ከተማ ውስጥ ብር እየተሰበሰበ ለቤተሰብ ብር ድጋፍ ይደረግ ነበር። በቃ የቀን ስራ እና የቀን ስራ ውስጥ ገብታ ራሷን መስዋዕት አድርጋ ገብታ ራሷን መስዋዕት አድርጋ እኛን ለማሳደግ ያደረገችው ጥረት በጣም ከባድ ነበር። በኋላም እህቴ ያው ወደ አረብ ሀገር ለመሰደድ ተገደደች። በጣም ብዙ መከራ አይታ በኋላም ደግሞ በእነዚያ ጊዜያት በሀያአት አመት ጊዜያት ውስጥ እኛ ወደ አሁንንም ሰራተኛ ለኛ ለወንድሞችም ስራ ውስጥ የያዙ አሁን ይህን ያህል የጎላ ችግር አይኖርም፣ ግን ብሮ ወቅቱ የነበረው ነገር ቤተሰቡ ላይ ምንም አይነት ነገር አልነበረንም። እናንተ ግን በአሁን ሰዓት የእሳቸው መብት እንዲጠበቅና ፍትህ እንድታገኙ ግን እንቅስቃሴያችሁ አሁን ቆሟል ወይንስ እንደቀጠለ ነው? እንግዲህ አልቆምም። አሁን ባልከው መንገድ እኛ ለዚህ ለክልሉ እዚህ በአዲን ጽፈት ቤትም ቀጥሮውናል ሁለተኛ ዋና ባለቤቲቱ እቸው ቅድስት ቤተክርስቲያናትና ለሀገረ ስብከታችን አቡነ ኤልሳ ጉዳዩን አስረድተን ብጹ አባታችንም ደብዳቤ ለጠቅላይ ሚኒስትሩና ለብጹ ቅዱስ አቡነ ማትያስ ጽፈዋል። ብጹ አቡነ እንድሪያስ የደቡብ ጎንደር እሳቸውም በተመሳሳይ መንግስት ለሚህሊቅ ፍትህ እንዲሰጥ ደብዳቤ ጽፈዋል። ጉዳዩንም ያው እዛ አዲስ አበባ የተወከሉ አሉ። በዚህ ጉዳይ ላይ የሚንቀሳቀሱ ገብተው ለማስረዳት ሞክረዋል። ክቡር ጠቅላይ ሚኒስትሩንም ለማግኘት ቅዱስ አባታችንም ቀጠሮ ይዘዋል ማለት ነው። በእንደዚህ ሁኔታዎች ላይ ነው ያሉት። ከዚህ ውጭ ግን የሚንቀሳቀሱ ግን በርካታ ወንድሞች አሉ። በተለይ ጋዜጠኛ ሂደት ሽፈራው፣ ዲያቆን ዳንኤል ክብረት፣ መዋዘ ጥበባት፣ እነ መምህር ዘመድኩን፣ ሰሜን አሜሪካ የሚገኝ የካህናት ህብረት፣ እነ ቀሴ ስፍሬ ምሸቴ፣ በአጠቃላይ በአሜሪካ በተለያየ ሀገር ያሉ ሰዎች ጉዳዩም ጉዳያቸው አድርገው እንቅልፍ እየተኙ አይደለም። ፍትህ መገኘት አለበት። የእሱ ፍትህ መገኘት ለቤተ ክርስቲያኒቱ ትልቅ ነጻነት ነው። አሁን እንደ ስራቸው ብቻ የሚያውቃቸው የቤተ ክርስቲያን ዜማዎች አሉ። የእሱ መገኘት በተለይ ለአብነት ትምህርት ለቤተ ክርስቲያኒቱ የዜማ አገልግሎት ትልቅ አስተዋጽኦ ስለሚኖረው እንደ ስራቸው አንድ ግለሰብ ብቻ አይደለም ለቤተ ክርስቲያኒቱ በጣም በጣም አስፈላጊ በመሆኑ እንደ ስራቸው መገኘት በጣም ዘርፈ ብዙ ጠቀሜታ አለው እና በዚህ ጉዳይ ላይ በጣም በርካታ ሰዎች ባለቤቱ ነው እየሰሩበት ያለ ነው። እንግዲህ እኛ አሁንም እየሰማ ነው እንደምንገኘው አንዳንድ መረጃዎች የመንግስትም አካላት ጉዳዩንም እንደሰሙትና እንዳዘኑ እየነገሩን ነው። ጉዳዩንም እንደሚገፉበት ነው። እንግዲህ እስካሁን አልተገናኘንም። በጣ ላይ ግን ያለው ነገር የሁሉም ጉዳይ ሆኗል። ለማለት ያክል ዛሬ መንቀሳቀስ የጀመሩት ሁሉ ሊቁ በተያዙበት ጊዜ የነበሩና የሚያውቁ ይመስለኛል። ለምን ዛሬ መንቀሳቀስ ጀመሩ? መልሱ ቅድም ተሰጥቷል። ሙሐዘ ጥበባት ዲያቆን ዳንኤል ክብረት ለስራ ጎንደር ሄደ። ሊቀጳጳሱ ስለ ሊቁ መጥፋት አነሱ። እርሱም ዳግማዊውን አለቃ ተክሌን መልሱልን ብሎ ጻፈ። ይሄው ነው እና እዚህ ያሉትም ሆኑ በኢትዮጵያ ውስጥ የሚንቀሳቀሱት ምን እያደረጉ ናቸው? የሰሜን አሜሪካዊ ካህናት ማህበር ያወጣው የአቋም መግለጫ አለ። ባጭሩ ሊቁ ፍትህ አግኝተው ያለምንም ቅድመ ሁኔታ እንዲፈቱ፣ ያለ አግባብ ያፈኗቸው ጥፋተኞችም ለፍርድ እንዲቀርቡ፣ ቤተሰቡም ሆነ ቤተ ክርስቲያን ይቅርታ ተጠይቀው ተገቢ የሆነ ካሳ እንዲሰጥ ነው የአቋም መግለጫቸው የሚጠይቀው። ከሊቁ ታሪክ ወደ ንጉሥ አክሊሉ ዘአፈሊቅ ጥንቅር እንለፍ። ንጉሥ አክሊሉ ዘአፈሊቅ ባለፈው የጀመረውን የስፖርት ታሪክ በመቀጠል ሌሎች እንግዶችንም ይዘው ፍቅሯ ቀለለስ ልሷን አዘዘብኝ ልታንገላታይ ነው። Why The the churches So

አዲስ አበባው መስኮት ተከፍቷል። ሰላም ሰላም። ንጉሴ መስኮት የተከፍቶ ሳገኘው ድንገት ዘው አልኩ አይደል? የአንድ ወርቃማ ዘመን ሁለት ወርቃማ ትዝታዎች፣ አንዱን በጣፋጭ ድል አድራጊነት፣ ሌላውን በአሳዛኝ ተሸናፊነት። ልክ የዛሬ ሃምሳ ዓመት የስድስተኛው አፍሪካ ዋንጫ እግር ኳስ ታሪክ በእኔው መስኮት ሲወሳ ፍስሐ ወልዳ ማኑኤል በወቅቱ ለኢትዮጵያ ብሔራዊ ቡድን በዘጠኝ ቁጥር ቦታ ተሰልፎ የተጫወተ ነው። ያን ዘመን ያን ጊዜ ከእኔ ጋር ሆነን አስታውሰናል። በጣም አመሰግናለሁ ንጉሴ አክሊሉ። ስድስተኛ አፍሪካ ዋንጫ በሕይወቴ ካረኳቸው የብሔራዊም በአገርም ውስጥ ከነበሩ የእግር ኳስ ጨዋታዎች በሙሉ ትልቅ ትውስታ፣ ትልቅ ትዝታ የተወብኝ ጊዜ ነው። ስድስተኛ የአፍሪካ ዋንጫ በ1960 ዓ ም በጥር ወር አዲስ አበባ ላይ በስምንት ቡድኖች መካከል የተካሄደ የአፍሪካ ቻምፒዮና ውድድር ነበር። በእርግጥም ደግሞ የኢትዮጵያ ቡድን የዩጋንዳን ቡድን የአልጄሪያን ቡድን እንዳውም አልጄሪያ ላይ አንዱን ግብ ያስገባሁት እኔ ነኝ። ኮንጎ ኪንሻሳን ሁለተኛ ሆኖ ነው የመጣ የነበረው። ጋና አንደኛ ነበረ። ጋና በቀጥታ አስመራ ላይ የራሱን ውድድር ከአይቮሪ ኮስት ጋር ነው ያደረገው። ኢትዮጵያ ከኮንጎ ጋር ነው ያደረገችው። ኮንጎ ኪንሻሳ የዛን ጊዜ ትኩስ ቡድን ነው። በውስጡም ጥሩ ጥሩ ተጫዋቾች አሉበት። ከማረሳቸው መካከል ከላላ አሸናፊዋን ግብ ያስገባው ሞኪሊ ሳየ የሚባል አንድ ተጫዋች በጣም እንደ ፔሌ የሚደነቅ ጋሽ ነቃቸው በጣም በአድናቆቱ ይናገርለት የነበረ ተጫዋች እንደነበረ አራት ቁጥሩ ስሙንም አላስታውሰው የኮንጎ እነኚህ እነኚህ ተጫዋቾች መቸም ብስለትና የኳስ ልዩ ችሎታ ይችባቸዋለሁ። ሆኖም ቢሆን ኢትዮጵያ ቡድን በእውነት ኳስ እውነት ድቡልቡል ናት የምልበት ምክንያት ይሄ ነው። እንደ አጋጣሚ ሆነና ኮንጎ ሁለት ለሶስት የኢትዮጵያን ቡድን አሸነፈ እንጂ ሶስት ለሁለት ይሄንን ዋንጫ በእጇን ታደረጋለች ብዬ አስብ ነበር። ደጋፊውስ እንዴት ነበር፣ ልነግርህ አልችልም። በእውነት ኡጋንዳንና አልጄሪያን ካሸነፍን በኋላ ጉሮሸባዬ ዘፈን እየተዘፈነ እየተጨፈረ ኢትዮጵያም ወደ ድል እየሄደች ነው የሚል ተስፋ ነበረ። በትክክለኛው የጨዋታ ጊዜ እኩል ለኩል ነው የነበር ነው መንግስቱ ይመስለኛል በቴስታ ሁለተኛዋን ግብ በማስቆጠር እኩል ለኩል ያደረገን የነበረው እና በእኩል ለኩል አርፈ አርፈን ነው። ከዛ በኋላ ከአስራ ሁለት ደቂቃ በኋላ እንደገና ኮንጎ በካላላ አማካኝነት ያው በማይረባ ጥፋት እኛ ላይ ግብ ገባ። በወዲያ በኩል ደግሞ አንድ በስድስት ሜትር በአምስት ሜትር ርቀት ውስጥ የተገኙ ነጻ ነጻ ጎሎች የሚባሉ ነበሩ። እነሱን ደግሞ እኛ ማስገባት ሲገባን ያን ድል አልተጠቀምንም። በኋላ በኋላ ሰው እንዳው አንጀቱ እጢው ዱብ አለ። ምክንያቱም ያው የመጨረሻ መጨረሻ እነሱ አስገብተው ያችን ግብ በራቸውን ዘጉ። በወቅቱ ኢትዮጵያ አይቮሪ ኮስትን አንድ ለዜሮ አሸንፋ ነበር። ይህን የኢትዮጵያንና የአይቮሪ ኮስትን ጨዋታ 31,000 ተመልካች ትኬት ቆርጦ በአዲስ አበባ ስታዲየም ተመልክቶታል። ይህን ዜና ጋዜጠኛ ሰለሞን ተሰማ የበኩረ ጽዮንን ግብ አይቶ ሌላ ፍጹም ሌላ ብሎ እንደዘገበ ትዝ ይለኛል። ፍስሃ ወልደ አማኑኤል በጣም ትዝ ይለኛል በእውነት በኩረጽዮን የመታው ምት ከመሬት ከፍታውን ሳይለቅ የሄደችው ኳስ ልክ ኮርነር ላይ ማዕዘኑ እንጨቶች የሚገጣጠሙበት ላይ ነው። እንደው ወስዶ ቁጭ ያረጋት እና የሚገርም ነገር ነው። ይህ መቼም ፈነዳ፣ ስቴዲየሙ በደስታ ፈነዳ፣ ፈነደቀ። በእውነት ግሩምት ነው። ግሩም ኳስ ነው ልቻኖ እኔ አበበ ጉርሞ የመሳሰልን በጊዜው የነበርና አንዳንድ ተጫዋቾች የምንታወቅበት በምታችን ነው እኔም እንዲህ አለምት መምታት እወዳለሁ የበኩረጽዮን ደግሞ እስካሁን ድረስ ማንም የማይረሳው ግብ ነበር አዎ ነበር ሆኖ ቀረ እንጂ ንጉሠ ነገሥቱ በዚህ ውድድር የኢትዮጵያን ብሔራዊ እግር ኳስ ቡድን አጨዋወታ አይተው መጨረሻ ላይ በዚያው ዓመት የሜክሲኮ ኦሎምፒክ ይካሄድ ስለነበረ የብሔራዊ ቡድን ተጫዋቾች ሜክሲኮ ሄደው ያን ኦሎምፒክ እንዲያዩ የአበበ ቢቂላንና የማሞ ወልዴን የማራቶን ሩጫ እንዲመለከቱ በመጨረሻም ደግሞ ማሞ ወልዴ በማራቶን አሸንፎ ሦስተኛውን ሜዳይ ለኢትዮጵያና ለአፍሪካ ሲያስገኝ እዚያ ሆነው ሲያበረታቱ እንደነበረ ትዝታቸው ነው። ይህን በተመለከተ እንግዲህ የማሞን ታሪክ በሌላ ጊዜ እንመለሳለን። ለዛሬው ፍስሐ ወልዳ አማኑዌልን አመሰግናለሁ። ደህና ሁኑ። I betrays <Sings> we ሲሆን የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። ጋዜጠኝነትና የንግግር ነጻነት በኢትዮጵያ የመብት ሙግት ለውጥና የሀገር ጉዳዮች የለውጥ ሐሳቦች እውን መሆን ይዘዋል፣ መንገዱም ተጀምረዋል በሚል ይንደረደርና የለውጡ መሠረታዊነት ግን የግድ ነው ሲል የሚሞግተው አሁን በቅርቡ ከስር ተለቆ ወዲህ ወደ ዩናይትድ ስቴትስ የመጣው ጋዜጠኛው እስክንድር ነጋ ነው። እስክንድር ይህን ያለው ለአክብሮትና ለምስጋናው በተሰናዳለት ስነ ስርዓት ላይ ሲሆን፣ በዩናይትድ ስቴትስ ቆይታው አስተናጋጆቹ ለነበሩት ጋባዦቹ መሰናበቻ ጭምር በሆነው በዚህ ስነ ስርዓት ላይ ባለቤቱ ሰርካለም ፋሲልም ላሳየችው ጽናት ለአክብሮት ምስጋናው ተጋባዥ ብቻ ሳትሆን ከባለቤቷ ጋር የሌላ ለየት ያለ ስነ ስርዓት ተቋዳሽ ይሆናለች። ስነ ስርዓቱ የስንብትና የምስጋና ብቻም አልነበረም። ታዲያ አሉላ፣ በስፍራው ተገኝተ ተከታትለህ ነበርና አዲሱ መልካም፣ ከውይይቱ በፊት እንደው ለመንደርደሪያ ያህል ቢሆን ለየት ያለ ማህበራዊ ገጽታ ያለው ስርዓት ከእስር በመግባትና በመውጣት በርካታ ዓመታት ያሳለፈ እንደመሆኑ እስክንድር፣ ሰርካለምም ወደዚህ ወደ ዩናይት ስቴትስ እስክትመጣ በነበረበት ጊዜ ልጇን ሳይቀር በእስር ቤት የመውለድ ዕጣ ነበራትና ቀደም ባሉ በዝግጅት ክፍላችን በተደረጉ ቃለ ጽዮን ግርማ ጋር ባደረጉ ቃለ ምልልስ በደንብ እንደታዩ ብዙ ተዳሷል። ወደ እሷ አንሄድም፣ ነገር ግን የተለየ ቦታ ተሰጥቷል። ሙሽሮች ነው ምኖ ያመሹት። አዲሱ ያመለጣችሁን በአክብሮት እንካሳችሁ የሚል ይመስላልና ለየት ያለ ቀለም የነበረው ዝግጅት ነው። እስክንድር ነጋ፣ ብዙም ሳትቆይ ነው ተመልሰህ የመጣኸው። የቆየ ቀጠሯችን በፕሮግራም መደራረብ ምክንያት መሰናበቻህ ላይ ልናደርገው በተስማማ ነው መሰረት ዛሬ ብቅ ብለሃል። በድጋሚ ወደ ራዲዮ መጽሔት እንኳን በደህና መጣህ። በጣም አመሰግናለሁ። እናንተም ጊዜያችሁን ስለሰጣችሁኝ በጣም አመሰግናለሁ። ጊዜ ያክብልልኝ። እስክንድር ባለፈው እሁድ ዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንና ና ኢትዮጵያውያት ለነበረ ተሳትፎ ለማህበረሰብ ጉዳዮች ጊዜህን፣ ጉልበትህንና እውቀትህን ስለሰጠህ ልናመሰግንህ እንፈልጋለን በሚል ባዘጋጁት ላይ ባጻፈው አንተም ላደረጋችሁልኝ ሁሉ አመሰግናለሁ ልትል ከአክባሪዎችህ ጋር የተገናኘህበትን መድረክ ተከታትያለሁ። ከአፍ እስከ ገደፉ የሞላ አዳራሽ ምናልባትም ትዕይንቱን በኢንተርኔት የማየት እድል የገጠማቸው ሊረዱ የሚችሉት ቁጥሩ የበዛ ህዝብ በተገኘበት ታላቅ ስነ ስርዓት ተካሂደዋል። እስኪ ከስሜቱ እንነሳ። ምን አይነት ስሜት አሳደረብህ? በተለያየ ጊዜያት እናመሰግንሃለን የመባሉን እድል ያገኘህ ይመስለኛል በተለያዩ መድረኮች እንዴት ነበረ ያለፈው እሁድ ስነ ስርአት? እውነት ለመናገር ከፍተኛ ከፍተኛ የሆነ ደስታ ነው የፈጠረብኝ። እንዳልከው ወደ ዲሲም ስመጣ እንደዚሁ ከፍተኛ አካባበል ተደርጎልኝ ነበረ። አሁንም ይኸው ነው የተደገመው። ከዚህ በፊት እንደምለው ይሄ ለእኔ በግል የተደረገልኛ ህዝቡ ለሁለት ነገር ነው የሚወጣው። አንድ በአጠቃላይ ላለፉት ሀያ ሰባት ዓመታት ለዲሞክራሲ የተደረገውን ትግል እውቅና ለመስጠት ነው። በዛ የተከፈለውን መስዋዕትነት በዛ ሂደት ውስጥ ከሳተፉት ሰዎች መካከል አንዱ ስለሆንኩ በእኔ በኩል እውቅና ለመስጠት፣ በሌላ በኩል ደግሞ ሀገራችን ዲሞክራሲያዊ ሀገር ሆና ማየት የሚፈልግ ራእይ ለመግለጽ ነው እና ሁለት ገጽታል። በአንድ በኩል ስላለፈው ነው፣ በሌላው በኩል ደግሞ ይበልጥ ሊሰመርበት የሚገባው ስለ ወደፊቱ ነው። ዲሞክራሲያዊ ስርዓት ሀገራችን ያስፈልጋታል። ጭቆናን ከምንጩ ማድረግ አለብን። ለአንድና ለመጨረሻ ጊዜ እፎይታ ማግኘት አለብን የሚል ራዕዩንም ለመግለጽ ነው የሚወጣው እና ያን እንገነዘባለሁ እና በግል ለእኔ የተደረገ ነው ብዬ እንትና አልመለከተው። እንግዲህ የስነ ስርዓቱ አከባበር ምናልባትም ለአክብሮት የተሰጠው ዋጋ ከፍ ያለ መሆኑን ያህል ጠንከር ያሉ የሀገራዊ ጉዳዮችም የተነሱበት፣ የተለያዩ ተናጋሪዎች የተገኙበት ነበር። ይልቁንም ደግሞ የአጋሮች በስደት የሚገኙ ጋዜጠኞች ከተለያዩ ቦታዎች መጥተው በየበኩላቸው የየግላቸውን ስሜትና እይታ ያካፈሉበት መድረክ ነበር። መልሶ የማግኘቱን ስሜት እንዴት አየኸው? በጣም እንደገና የቅድ ያልኩት ነው ደግሞ ከፍተኛ የሆነ ደስታ ነው የፈጠረብኝ። እነዚህ ልጆች እዛ በመድረክ ላይ ወጥተው የተናገሩት በሙሉ ከመጀመሪያ አንስቶ ከፕሬሱ አብረን የነበርን ሰዎችን በኋላ ሀገር ውስጥ በተፈጠረው ሁኔታ ለመውጣት ተገደው እዚህ ከመጡ በኋላ እጃቸውን አጣጥሮ ያልተቀመጡ ናቸው። ያ ነው ቁልፉ ነጥብ። ህዝብ የሰጣቸውን አደራ አሁንም እየተወጡ ያሉ ናቸው። ሚዲያ ላይ የምንከታተላቸው ሰዎች ናቸው። እና ትግሉን ጥለው አልሄዱም። አሁንም ለህዝብ ለገቡት ቃል ታማኝ ሆነው የቆዩት እና ያ በተለይ ለእኔ የሚሰጥኝ ልዩ ትርጉም አለ እና በዛ መልክ ሳያቸው፣ በአንድ በኩል ለእኔ የሰጡኝ ክብር ቃል አለ። በሌላ በኩል ግን ትግሉ ላይ አሁንም አብረን እንዳያለን፣ አልተለያየን። አሁንም ባለንበት ቦታ ሆነን እየታገልን ነው እና ያ የሚሰጠኝ ከፍተኛ እርካታ አለ። ከመጀመሪያው ጀምሮ አብረ ያደግካቸው ሰዎቹ ጋር ስትመጣ በጣም ደስ ይለኛል። በተለይ አንድ አንድ ነገር እዚህ ላይ ላንሳለህ። በአጠቃላይ የመዋያ አጋሮችንም ሆነ ሌሎች እዛ ታዳሚዎችን በሚመለከት እዚህ ወደ ዋሽንግተን ስመጣና ሞቅያል አቀባበል ሲደረግ በኢህአዴጎች በኩል የተሰጠ አንድ አስተያየት ነበረ። እሱን ላንሳለህ እና እሱ እንትን ስላለኝ ነው በአንድ በኩል ውስጥ የሚፈጠረው ስሜት ስላለ ነው። ስለኮረንትን ስላሳቀኝም እውነታነትም ስላለ ነው። ምንድን ነው ያሉት የአደጎች ወደዚህ መጥቼ አቀባበል ሲደረግልኝ ወደ እውነተኛው ማህበራዊ መሰረት ተመልሳለ እና ዋሽንግተን ለእኔ አዲስ አይደለችም ከዚህ በፊት እንዳነሳው እዚሁ ለረዥም ጊዜ እኖርኩባት ከተማ፣ ኖረሃል፣ ትምህርት ቤትም ሄደህበታል። ከተማው የቀድሞ ከተማ እንደሆነ አውቃለሁ። ከረጅም ጊዜ በፊት ዋሽንግተን ዲሲ ነበር። ወደ ነበርኩበት ከተማ ነው የተመለስኩት፣ ወደማቀው ከተማ መስኮታቸው አዲስ አበባን ከማወቅ በፊት በትክክል ያወቅኳት ከተማ ዋሽንግተን ነች እና እዚህ ውስጥ የሙያ አጋሪዎች ብቻ ሳይሆኑ እዚሁ ደግሞ አበሬያቸው ከዚህ በፊት የነበርኳቸው ሰዎች ከተዳዳሚዎቹ መካከል እና ከስር መሰረት ጀምሮ የምንተዋወቅ ሰዎች ጋር መልሶ የመቀላቀል ነገር አለ እና እኔ በዚህ ባለው ማህበረሰብ እኮራበታለሁ። ላለፉት ሀያ ሰባት ዓመታት ብቻ ሳይሆን ላለፉት አርባ ዓመታት ኢትዮጵያ ውስጥ ዲሞክራሲ እንዲመጣ ሲጮህ የኖረ ማህበረሰብ ነው። ከተበደሉት ጋር፣ ከተጨቆኑት ጋር የወገነ ነው። ድምፅ ከሌላቸው ጋር የወገነ ከገራፊዎች ጋር ሳይሆን ከተገረፉት ጋር የወገነ ነው። ያ ዳያስፖራ በዋናነት ያለው እዚህ ዲሲ ነው። እና ከጓደኞ፣ ከመዋያ አጓሮች፣ ከረዥም ጊዜ በህፃነት የከማቃቸውም ጓደኞች ጋር የተገናኘሁበትም መድረክ ነበር እና ባለፈው እሑድ የተደረገው ትልቅ የሆነ እርካታ የሰጠኝ መልካም። እስክንድር በቀጥታ ስርጭት በኢንተርኔት የተላለፈውን ትዕይንት የመከታተል እድል ለገጠማቸውም አንድ ሌላ ሰበዝ ከዚህ መድረክ የሚመዙ ይመስለኛል። በሀገራዊ ጉዳይ ላይ ያቀረብከው ብዙ ማወያየት የሚችል ንግግር አለ ትልቅ አጀንዳ ምናልባትም ተቋማዊ ይዘት ባላቸው ደረጃ ሊቀርብ የሚችል የሚመስል ራሱን ችሎ እንወያይበት ቀጠሮ ይዘንበታል ከዚያ ውጭ ግን ቤተሰባዊ መንፈስም ነበረው ገራገሩን እንመልከት በጋዜጠኝነቱ ሆነ በኢትዮጵያ ጉዳይ ላይ በሚደረጉ እንቅስቃሴዎች ከአንተ ጋር በንቁ ተሳትፎ ያደረገች እንዳንተ ሁሉ ታስራ የነበረች ኋላም ልጇን በእስር ቤት ለመውለድ የተገደደች ከዛም ወጥታ በስደት አንተ ስር ላይ ባለህበት ጊዜ ከልጇ ጋር እዚህ ሀገር የመኖር ግዴታ ውስጥ የገባችው ባለቤት እስር ካለም ፋሲልም ከአንተ ጋር ተከብራለች። በዕለቱ እንዲያውም ያን ለማካካስ በሚል መንፈስ በአስተናባሪው ታማኝ በየነ ከመድረኩ እንደተገለጸው የሙሽራ ጊዜያችሁ እንዲመስል የሙሽራ ዜማ ካባ ደርባችሁ በመድረኩ ላይ የታያችሁበት ትዕይንት ነበር። yeah ይህ ይህን መሰል ቀለም ነበረው። ቤተሰባዊ ይዘት የነበረው ዝግጅትም ነበርና አንተ በአገራዊ ጉዳይ በፖለቲካ ላይ ወደሚያተክሮ ታዘነብላለህ። እና እስኪ ደግሞ ስለ እርሶ አጫወተን። እስክንድር በጣም በጣም ልቤን የሚነካ ነገር አሁን ያነሳልኝ። ባለፉት ሀያ ዓመታት ውስጥ እኔ እናሰርካለም ለራሳችን ጊዜ አግኝተን አናውቅም። ከተገናኘን በነገራችን፣ ሀያ ዓመታት የራሳችን ኑሮ ኖረን አናውቅም። ኑሯችን ትግል እና ትግሉ ውጦናል፣ ህይወታችንን ውጦታል። እና በተለይ ባለፈው ስድስት እና ሰባት ዓመት ተኩል አሁን መጨረሻ ላይ በታሰብኩበት ጊዜ ከፍተኛው ጫና ከኔ ልቅ በላይ ነው የነበረው። እና በዚህ ሁሉ ሂደት ውስጥ በዚህ ባለፉት ሀያ አመታት ውስጥ በነበረው ሂደት ውስጥ በተለይ ደግሞ ባለፉት ስድስት ዓመት ተኩል ሰባት ዓመታት ውስጥ በነበረው ሂደት ውስጥ አንድ ቀንም ሰርታለ ትግሉ መረረኝ ብላ የምታውቅበት ጊዜ የለም። ሁል ጊዜ የምታስቀድመው ትግሉን ነው። እኔ ያልደላኝም ሌሎች ጓደኞች ይሄን ሲያገኙ እኔ ያላገኙም፣ ወይም ሌሎች ቤተሰቦች እንደዚህ ሲያገኙ እኛ ይሄን አላገኘንም የሚል አንድም ቀን አንድም ቀን ኮምፕሌን ስታደርግ ሰምቻት አላውቅም። እና በከፍተኛ ደረጃ አድናቂዋ ነኝ። እርግጥ ይሄ ብዙ ሰው ስለ ባለቤቱ ስለ ትዳር ጓደኛ ብዙ እንደሚላቃለሁ፣ የእኔ ግን ምናልባት ለየት የሚያደርገው ምናልባት እኔ ብቻ ሳልሆን ይሄን መመልከት የምችለው ህዝቡም መመልከት መቻሉ ይመስለኛል። ከዚያ ባሻገር ከእሷም በስተጀርባ በነገራችን ላይ አሁን ስማቸው የማይጠቀስ ቤተሰቦቿም አሉ። ቤተሰቦቿም እሷ እቺ ልጅ ከእኔ ጋር ከተገናኘችበት ጊዜ አንስቶ ያለፈችበትን የመከራ ኑሮ እየተመለከቱ ነው የኖሩት። እነሱም አንድ ቀን የምሬት ቃል ከአንደበታቸው ወጥቶ አያውቅም። እናቷ እናቷን የኢትዮጵያ በነበርኩበት እና እስር ቤት በነበርኩበት ጊዜ ስንቅ የሚያመላልሱኝ የነበረው የሚጠይቁኝ የነበረው እሳቸው ነበሩ። እሳቸው ባይኖሩ ኖሮ አሁን ጥያቄ ጠያቄ አልነበር ማለት ይችላሉ። እሳቸው እንደ ልጅ ከልጃቸው በላይ ነበር የሚመለከቱኝ። እና በአጠቃላይ ሰርካለምም ሆነ ቤተሰቦቿ የትግሩ አካል ሆኖ ነው የኖሩት እና ባለፉ ሁለት አስርት ዓመታት ያንን ሲያደርጉልኝነት አማኝ በጣም በጣም በጣም በጣም ውስጥ የከፍተኛ እርካታ ነው ያደረብኝ። ልነግረህ አልችልም። ቃላቶች አሁን ቃላቶች ያ እንዴት ነው በቃላቶች ሲገለጹ የምትለኝ የለኝም ቃላት ያለውን ስሜት ለመግለጽ ድንገተኛ ነበር። እስክንድር እስኪ ስለ ሙሽርነቱ ሙሽር ያሉባችሁን። እኔ ምንም ምንም የተነገረኝ ነገር የለ ሰርካለምም አታቅም እኔም አናቅም እዚያው ላይ ሰርፕራይዝ ነው ያደረጉ ማለት ነው። እንደ ድንገት ነው ላያችን ላይ ያደረገው። ታማኝ ታማኝ ለመድረክ የተፈጠረ ሰው እንደምታውቀው። አድናቂው ነኝ። ትልቅ አክቲቪስት ነው። እኔ እና እሱ አክቲቪዝም ብቻ ለሚያገናኝን ጓደኝነትን ነው ወንድማማችነትም ነው እና ይሄ ታማኝ ነው። ይሄንን ያቀነባበረው ተሳክቶለታል። ምንም አደረገ እሱ መድረክ ላይ ይሳካለታል። እና በጣም አስደምሞኛል፣ አስደስቶኛል። እኔም ብቻ ሳይሆን የዲሞክራሲ አፍቃሪ፣ የለውጥ አፍቃሪ የሆነው ኢትዮጵያ በሙሉ አስደምሟል፣ አስደስቷል ማለት እችላለሁ። እና የነበረው ፊድባክ በጣም ከፍተኛ፣ በጣም ደስ የሚል ፊድባክ ነበረው እና በዚህ መንገድ ነው መለከት መልካም። በደመቀ ስሜት፣ በጥሩ መንፈስ ነበር የተጋራችሁት ባለቤት ዘላለም ፋሲልም የደስታው ተካፋይ እንደሆነች ተስፋ አድርጋለሁ። እስክንድር በዚህ መድረክ ላይ ቀደም ብዬ እንደገለጽኩት ምናልባትም ከእስር ቤት በኋላ የሚቀጥለው የህይወት ምዕራፍ ልታደርግ የመረጥከውን ከጋዜጠኝነቱም በላይ ኢትዮጵያ ውስጥ በሚካሄደው አሁን እየታየ ባለው ለውጥ ውስጥ ቀጣይ ሚና አለብን፣ ህዝቡ ያስፈታን እንድንታገል ነው በሚል ደጋግመህ በተናገርከው መንፈስ ትልቅ አጀንዳ አቅርበሃል። እጅም ደቂቃዎች የቆየ ንግግር አሰምተሃል። በርካታ ጭብጦችን አንስተሃል። ይህ ራሱን የቻለ ውይይት የሚጋብዝ ነው። እያንዳንዷችን ያነሳቸውን ጭብጦች እያነሳን እየፈነከትን ምናልባትም ክርክር ጭምር ሊጋብዝ ይችላል። ብዙዎችን የሀሳቡ ተጋሪ እንዲያደርግ በምናስበው መድረክ በሌላ ፕሮግራም ልንነጋገር ከስር በወጣ ማግስት የነበረን ቀጠሮ ብልጭ ለማድረግ ያህል ዛሬ ተገናኝተናል። በሚቀጥለው ሳምንት በሰፊ ውይይት ምናልባትም ላይ መልሰን እናገኝለን። እግዜር ስጥ። ሌላው ነው። በጣም አመሰግናለሁ አሉላ። የሚቀጣዩ ውይይታችንን በጉጉት ጠብቃለሁ። ball from london just could do now do three mitrata and this you Anzari on two baggage, all in the again, Oh, እናመሰግናለን። በድጋሜ እንግዲህ አስራ አምስት ቀን ሰዎች በለን እያሉ ገሰሰ ቆየት ያለ

This boy, a

አድማጮች አሁን የመጨረሻ ዜና እናነባለን። በኒካራጓ መዲና ማናጓ ትላንት በተለያዩ ሁለት ጥቃቶች ስምንት ሰዎች ተገድለዋል። ትላንት ማለዳ ላይ ጭምብል ያጠለቁ ሰዎች በአንድ መኖሪያ ቤት ላይ ሶስት ሞለቶብ ኮክቴል ወርውረው አራት ጎልማሶችንና ሁለት ልጆችን ገድለዋል። ሁሉም የአንድ ቤተሰብ አባላት ናቸው። በእሳት ከጋዩ ቤት በሕይወት የተረፈ አንድ ሰው ጥቃቱን ያደረሱት የፕሬዝደንት ዳንኤል ኦርቴጋ ታማኝ ወታደራዊ መኮንኖች ናቸው ይላል። የፖሊስ መስሪያ ቤት በሰጠው መግለጫ ግን ጥቃቱ ያደረሱት የወንጀለኛ ቡድን አባላት ናቸው ብሏል። በሌላ በኩል ደግሞ የማዘጋጃ ቤት ሰራተኞች፣ ፖሊሶችና የአካባቢው ነዋሪዎች ከማናጓ አውራ ጎዳና ላይ መሰናክሎችን ሲያነሱ ጭምብል ያጠለቁ ሰዎች በሁለት ሰዎች ላይ ተኩስ ከፍተው በእሳት እንዳቃጠሏቸው ብሔራዊ ፖሊስ ገልጿል። የአሁኑ ጥቃት የተፈጸመው ግጭት ቆሞ የዓለም አቀፍ ግብረ ኃይል ከቅርብ ጊዜያት ወዲህ ጸረ መንግስት ተቃውሞዎች የተካሄዱበትን ምክንያት እንዲመረምር የኒካራጓ መንግስትና ህዝባዊ ቡድኖች በተስማሙበት ወቅት ነው። የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ በቃ ነገ ሰኞ ከምሽቱ ሦስት ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም፣ ደህና እደሩ።